ጠቅላይ ሚኒስትር ዶክተር አብይ አህመድ ከተሾሙ ወዲህ ለመጀመሪያ ጊዜ ከሀገሪቱ ውጪ በጎረቤት የጅቡቲ ሪፐብሊክ ለሁለት ቀናት ይፋዊ ጉብኝት አከናውነው ተመልሰዋል። በሀገሪቱ በተከታታይ በየክፍል ሀገራቱ ካከናወኗቸው የማረጋጋት ተግባራት በተጨማሪ በንዑስ ክፍል ዓለማዊ ሊኖር በሚገባው ፈርቀዳጅ ይሆናል ተብሎ በተገመተው ለኢትዮጵያም በቅድሚያ ይበጃል ባሏቸው ላይ በጅቡቲ የነበረውን ተልእኮ ከውጭ ጉዳይ ሚኒስቴር ከቃል አቀባዩ በኩል አቶ መለስ አለም በሁለቱ ሀገሮችና ህዝቦች መካከል ያለው ግንኙነት ጠንካራ ነው በማለት የጋራ ማህበራዊ ትስስሮች አሉ። እኛ ጋር ያሉ ህዝቦች ጅቡቲ ውስጥም አሉ። የአፋር ብሔር፣ የሶማሌ ብሔር ሰብ ጅቡቲ ውስጥ አሉ፣ ኢትዮጵያ ውስጥ አሉ። በአንዳንድ ሁኔታም የጋራ የሆነ መንፈሳዊ ሁሉ መሪዎች ያሏቸው ህዝቦች ናቸው። ስለዚህ ማህበራዊ ትስስሩ ጠንካራ ነው። ጠቅላይ ሚኒስትር አብይ አህመድ በጅቡቲ ቆይታቸው ስለ ወደብ አጠቃቀም ጉዳይ እና በፖለቲካው መስክ ከጅቡቲ መንግስት ጋር የተደረሰበትን መግባባት ቃል አቀባዩ ይገልጹታል። ብዙ አዳዲስ ወደቦችም እየሰሩ ነው። ከፖታሽ ምርት አቅርቦት ጋር በተያያዘ ከጋስ አቅርቦት ጋር በተያያዘ ወደቦችም እየሰሩ ነው። እነዚህ እኛን የሚያገለግሉ ናቸው እና በኢኮኖሚ መስክ በጣም ጠንካራ የሚባል ትስስር ተፈጥሯል በፖለቲካ ውመት በመሪዎቻችን መካከል በ በኢትዮጵያ መሪዎች መካከል ጠንካራ የሚባል ትስስር አለ። በጣም ቅርብ ወንድማዊ በመመካከር ላይ ይስራሉ። ይሄ ትልቅ ትርጉም አለው። በዲፕሎማሲ ግንኙነት ውስጥ አንድ አይነት አስተሳሰብ፣ ተቀራራቢ የሆነ አስተሳሰብ አለ ያላቸው በብዙ ጉዳዮች ላይ። በዚህ ረገድ በተለያየ ወቅት የኢትዮጵያ ችግር በገጠማት ጊዜ የጅቡቲ መሪዎች ከጎናችን ነበሩ። ደህንነታችን አደጋ ላይ ሲወድቅ ከድርቅ ጋር በተያያዘ ችግር ሲገጥመን እንደኛ ሆነው የሚደግፉን የሚረዱን ህዝቦችና መሪ ነው ያሏቸው። ይሄ ትልቅ ሀብት ነው፣ ትልቅ እድል ነው፣ ትልቅ ጸጋ ነው። ስለዚህ ጉብኝቱ በጅቡቲ መጀመሩ ተገቢ ነው። ይህ ጉብኝት ሁለት ነገሮችን ያሳያል። ኢትዮጵያ ከጅቡቲ ጋር ላላት ግንኙነት የምትሰጠውን ትኩረት ነው የሚያሳየው። ከተመረጡ በኋላ እንግዲህ ወደ ሀያ ሰባት ቀን አካባቢ ሆኗቸዋል። በዚህ ጊዜ ውስጥ የመጀመሪያውን ጉብኝት ከጅቡቲ ሲጀምሩ ሁለተኛው ነጥብ ትልቁ ስኬት ተደርጎ ሊወሰድ የሚችለው ሁለቱም መንግስታት የጋራ ወደብ የሚያለሙበት ሁለቱም መንግስታት ያለሙትን ወደብ ደግሞ በጋራ ማስተዳደር የሚችሉበት ሀሳብን ማሰብ የቻሉበት ለዚህ እውን መሆን የሁለቱ ሀገር የውጭ ጉዳይ ሚኒስትሮች፣ የኢኮኖሚ ትብብር ሚኒስትሮች ተጨማሪ ሀሳብና ጥናት ዘርዘር ያለ እንዲያቀርቡ መሪዎቹ መመሪያ ሰጥተዋል። በጅቡቲ ፓርላማ ጠቅላይ ሚኒስትር አብይ አህመድ ንግግር እንዳሰሙ ሲታወቅ ይዘቱን አንኳር አንኳሩን ቃል አቀባዩ መለስ አለም በዚህ ላይ ጅቡቲ ፓርላማ ንግግር በብዙዎች የጅቡቲ ዜጎችም ዘንድ ሲጠበቅ የነበረ ነው። ጥሩ ጠቅላይ ሚኒስትሩ ምንድን ነው ያሉት? የሁለቱ ሀገር ህዝቦች በተለያየ ሀገር የሚኖሩ አንድ አይነት ህዝቦች ናቸው። ክልላዊ የኢኮኖሚ ውህደቱ የተሳካን ቢሆን የፓርላማ አባላት የፖሊሲ ማጣጣም ስራ ላይ ትኩረት አድርገው ሊሰሩ ይገባል። በተለያዩ የኢኮኖሚ ዘርፎች ላይ ያለ ፖሊሲ ልዩነትን ማጥበር፣ የሚያቀራርቡ ነገሮች ላይ ትኩረት አድርገው እንዲሰሩ ጥሪ ያቅርበዋል። በጅቡቲ ፓርላማ ፕሬዚደንት በኩልም ተመሳሳይ አቋም የተንጸባረቀው ጌታቸው ተድላ ሀይል ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ